ኮቪድ-19 ና ህገወጥ እንቅስቃሴ በቦረና ዞን ይለናል። ገልሞ ዳዊት ከናይሮቢ ባጠናቀረው በተከታዩ ዘገባው ህገወጥ የድንበር ትልልፍ አለመቆሙ አሳሳቢ መሆኑን የሞያሌ ወረዳ ጤና ቢሮ ኃላፊ አስታውቀዋል። ለኮሮና ቫይረስ መጋለጡ ትናንት የተረጋገጠ ግለሰብ እንዳለም ገልጠዋል። ግለሰቡ በሞያሌ አልፎ ወደ ትውልድ መንደሩ ሲሄድ በቅርበት የተገናኛቸውን ሰዎች በመለየት ላይ መሆናቸውን የጤና ቢሮ ኃላፊው ለአሜሪካ ድምፅ ተናግረዋል። ገልሞ ዳዊት ዝርዝሩን ይዟል። የኮቪድ-19 ታማሚ መሆኑ በጤና ሚኒስቴር በተደረገ ምርመራ የተረጋገጠው የቦርና ዞን ነዋሪ ድንበሩን በህገወጥ መንገድ አቋርጦ የገባ መሆኑን የሞያሌ ወረዳ ጤና ቢሮ ኃላፊ አቶ አብዱ ባዋቆ ገልጸዋል። ተደብቆ ነው በሞያሌ በኩል የገባው። ከገባ በኋላ ደግሞ ወደ ለይቶ ማቆያ ቦታ ሳይገባ ወደሚኖርበት ጉሞ ወረዳ አለፈ። ማንም ሳያውቅበት ነው በዚህ በኩል ያለፈው ብለዋል ኃላፊው። ግለሰቡ ከሳምንታት በፊት ከሰሜን ምስራቅ ኬንያ ወደ ሀገር መመለሱን የወረዳው አስተዳዳሪ አቶ አብዲ ዴንጋይ አረጋግጠዋል። ቤተሰብ ለቀበሌ አስተዳደር ባደረገው ጥቆማ ከሳምንታት በፊት ወደ ለይቶ ማቆያ ቦታ አስገብተው ሲከታተሉት እንደነበር አስተዳዳሪው ለአሜሪካ ድምጽ ገልጸዋል። ሁለት ሆኖ ነው ከያቤሎ በመኪና የመጡት። ከዚያ በሞተር ብስክሌት ወደ ቅብሬያቸው ሄዱ። ቤታቸው አድረው በነጋታው ነው ከቤታቸው ወደ ለይቶ ማቆያ እንዲገቡ ያደረግ ነው። በአንደኛው ላይ ቫይረሱ ሲገኝ፣ ሌላኛው ግን ነፃ ሆኗል። ከቤተሰቦቹ ያገኛቸውን ሁሉ ለይተናል። ወደ 15 የሚሆኑ ሰዎችን ወደ ለይቶ ማቆያ አስገብተናል፣ ይላሉ የወረዳው አስተዳዳሪ። በኮቪድ-19 መያዙ የተረጋገጠው ግለሰብ ወደ ሞያሌ ሆስፒታል የተላከ ሲሆን የጤናው ሁኔታ አሁን አሳሳቢ አለመሆኑን የሞያሌ ሆስፒታል ሜዲካል ዲሬክተር ዶክተር ገዛኝ ሼቴ ገልጸዋል። ኬት ለምናረገው አሁን የጤንነት ሁኔታ ማከፋፈል ነው። ሆስፒታሉ ካሉት የመተንፈሻ ድጋፍ መስጫ መሳሪያዎች አንደኛው ለጥገና ከተላከበት አዲስ አበባ እንዲደርስላቸው የጠየቁ መሆናቸውን ዶክተር ገዛኝ ተናግረዋል። በአካባቢው የኮቪድ-19 ህሙማን ለመቀበል የተዘጋጀው የሞያሌ ሆስፒታል እስከ 75 ህመምተኞችን አስተኝቶ ማከም እንዲችል ተደርጎ መሰናዳቱንም ዳይሬክተሩ ገልጸዋል። በአካባቢው ለቫይረሱ መዛመጥ በር የሚከፍተው የኢትዮ ኬንያ ድንበር ተዘግተዋል ቢባልም እስካሁን አለመዘጋቱ መሆኑን የሞያሌ ወረዳ ጤና ቢሮ ኃላፊው አቶ አብዱባ የጠቆሙ ሲሆን የሞያሌ ወረዳ የመንግስት ኮሚኒኬሽን ቢሮ ባልደረባ የሆኑት አቶ ብርሃኑ ጎና ደግሞ መንግስት ድንበሮቹን ቢዘጋም የአካባቢ ነዋሪዎች ግን ለህጉ ተገዢ አልሆኑም ብለዋል። ማፍገም ልካሰ ን ል በሁለቱ አገሮች ድንበር አካባቢ የሚኖሩት ህዝቦች ተመሳሳይ ናቸው። አሁን የቀረን አማራጭ አንዱ ወደ ሌላው ድንበር እንዳይተላለፍ ማሳመን ነው። ይሄ አካባቢው አስተዳደር እና ስራ ላይ ያለው ኮማንድ ፖስት ይህንን ተግባራዊ ማድረግ አለባቸው ይላሉ አቶ ብርሃኑ። ለምን በሰርጎ ገብ ድንበር አቋርጠው ወደ ሀገር የሚመለሱትን ሰዎችን ለመቆጣጠር የወረዳ አስተዳደር ከነዋሪዎች ጋር በቅርበት እየሰራ መሆኑን የሞያለ ወረዳ ኮሚኒኬሽን ጽሕፈት ቤት አስታውቀዋል። ቦረና ዞን ውስጥ የኮሮና ቫይረስ ተጋላጭ ስገኝ ይህ ሁለተኛው ሲሆን፣ ቀደም ሲልም ከሶማሌ ክልል የለይቶ ማቆያ ጊዜውን ሳይጨርስ የተለቀቀ አንድ ግለሰብ ደቡብ ኢትዮጵያ ክልል እንደደረሰ የቫይረሱ ተጋላጭ መሆኑ መረጋገጡ ተዘግቧል። ለ Cardems. Gulmud Kanairobi.